ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አንዳንዶቹ በተለየ መንገድ ቀድመን በመኮንን ልንጀምራቸው የሚገቡ ማህበረሰባዊ ህጠቶችን እንዲወደሱ የማድረግ ያህል አቅም ይዘው ነው የሚመጡ ከታታይ ድራማዎች በጣም የተሽቀረቀሩ ሀብታም የሆኑ የሚያጨሱ የሚጠጡ ከህግ በላይ የሚሆኑ አይነት ገጸባሪያት ሁሉ የተቀረጹበት ሁኔታ ነው እና ስለዚህ ወጣቱም በጣም በፍቅር የሚወድቀው እንደውም ከእነዚህ ገጸባሪያት ጋር እና ምን ያህል አእምሮ እንደሚሸረሽሩት ማለት ቀላል የቀደሙት ቴዎድሮስ ጸጋዬ ይባላሉ። ኢትዮጵያ በነበሩበት ወቅት የጣም ልኬትና ሪዮት በተሰኙ የራዲዮ ፕሮግራም ላይ ያነሷቸው በነበሩ ሞጋች ሐሳቦች ይታወቃሉ። የተከተሉት ደግሞ በላይነህ አቡኔ ናቸው። በአዲስ አበባ ዩኒቨርሲቲ የቲያትርና ሥነ ጥበባት ትምህርት ክፍል ከ30 ዓመታት በላይ አስተምረዋል። ጸሐፊም ናቸው። በኢትዮጵያ ኪነ ጥበብ ሁለቱም በኢትዮጵያ ቴሌቪዥን ጣቢያዎች እየተላለፉ የሚገኙ ድራማዎች የታሪክ አወቃቀርና የገጸ ባሕርያት አሳሳል ትውልድን ወደ ተሳሳተ አቅጣጫ የሚመሩ ናቸው ይላሉ። ተጨማሪ ባለሙያዎች የተካተቱበት ዘገባም ይዘናል። ያንን ያህል ጥልቀት ያለው ችግር እንዳለ ራሱ አይታወቅም። አንዳንድ የግቢውን ስታዩ ማንም ሰው አይገምትም። ለአንዱ ትልቁ ሴቶች ተማሪዎች የሚጎድላቸው ነገር ምንድን ነው? በየወሩ የወር አበባ ቀበያ ወይም ደግሞ የሳኒታሪ ፓድ የምንለው ሞዴስ መግዛት አለመቻል ነው። ብሌን ሳህሉ ይባላሉ። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል መምህርት ናቸው። ነገ ለሚከበረው የፍቅረኞች ቀን አበባ በመሸጥ በሚገኘው ገንዘብ ለሴት ተማሪዎች መሠረታዊ ችግር መፍቻ ለመዋል በየሎ ሙቭመንት ስር ስለሚደረገው እንቅስቃሴ በሙዚቃ ቃና ፕሮግራም ያጫውቱናል። ምርጥ ምርጥ የፍቅረኞች ቀን ሙዚቃ ምርጫም አለን። ጤና ስጥልን፣ የተከበራችሁ አድማጮቻችን እንደምን አምሽታችኋል? ይህ በየዕለቱ ከምሽቱ ሦስት ሰዓት እስከ አራት ሰዓት በ19 በ22 ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ የካቲት አምስት ቀን 208 ዓ ም ነው። የዕለቱ ዜናዎች ከቀረቡ በኋላ ልዩ ዘገባ ይኖረናል። ከዚያ የቀረውን ጊዜ በሙሉ የሙዚቃ ቃና ተረክቦ እስከ ማጠቃለያ ዜና ያስመሸናል። ፕሮግራሙን ብርሃን ኃይሉ ትመራለች፣ ሰለሞን ክፍሌ ያስተናግዳለሁ። አብራችሁን ታመሹ ዘንድ የአክብሮት ግብዣዬ ነው። አሁን በቅድሚያ ያለም ዜና እንደምና ምሽታቸዋል? ዜናውን የማሰማው አዲሱ አበበ ነኝ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባላትን እና ሀብታሙ አያሌውን ጨምሮ ሌሎች ተከሳሾችም ከእስር እንዲፈቱ ለአዲስ አበባ ማረሚያ ቤት ትእዛዝ መስጠቱን በትናንቱ ዜናችን ገልጠናል። ሆኖም ይህ የፍርድ ቤቱ ትእዛዝ መለስካቸው ዘገባውን እስካጠናቀረበት እስከ ምሽቱ አስራ ሁለት ተኩል እኛም አየር ላይ እስከወጣንበት እስከ ምሽቱ ሶስት ሰዓት ድረስ ተፈጻሚ አልነበረም። አሁን ከግማሽ ሰዓት በፊትም መለስካቸው ዘንድ ደውዬ እንዳረጋገጥኩት የአዲስ አበባ ማረሚያ ቤት የፍርድ ቤቱን ትእዛዝ አላከበረም፣ እንዲፈቱ የተባሉትም እስረኞች አልተፈቱም። መለስካቸው የእስረኞቹን አለመፈታት ያረጋገጠው ወደ አቶ ሀብታሙ አያሌው መኖሪያ ቤት ደውሎ ባለቤቱ ምንም አዲስ ነገር እንደሌለ የነገረችውን መሰረት አድርጎ እንደሆነም ገልጦልኛል። ከመጪው የኡጋንዳ ምርጫ አስቀድሞ ውጥረትና አለመረጋጋት አለ፣ ይህም በመጻዩ የምርጫ ዘመቻ ላይ አሉታዊ ሁኔታን ይፈጥራል በማለት የአገሪቱ መገናኛ አውታሮች የዘገቡትን ፖሊስ አስተባበለ። ኡጋንዳ ከአምስት ቀናት በኋላ ጠቅላላ ምርጫ ታደርጋለች። የፖሊስ ክፍሉ ባለሥልጣናት በሰጡት ቃል ድምፅ ሰጪዎች በነፃነት እንዲንቀሳቀሱና በምርጫውም እንዲሳተፉ ከጦር ኃይሉም ሆነ ከሌሎች የደህንነት ኃይላት ጋር በቅርብ እየሰሩ መሆናቸውን አመልክተዋል። የምርጫ ቦርዱ ለቅስቀሳ እንዲረዳ በሚል ተመራጮችም ሆኑ የተመራጮች ደጋፊዎች ምንም ዓይነት ምስል እንዳይጠቀሙ የታገደ ቢሆንም አንዳንድ የፖለቲካ ፓርቲዎች አልፎ አልፎ ምስል መጠቀማቸው አልቀረም ብሏል። ቦርዱ ምስሎቹ ለጸጥታ ጥበቃ አስቸጋሪ ሁኔታን ይፈጥራሉ የሚሉት የፖሊሱ ክፍል አፈቀላጤ ፍሬድ ኢናንጋ ምስሎቹ በመኪና በሚጓዙበት ጊዜ ውስጣቸው ምን እንዳለ ማወቅ አይቻልም ነው የሚሉት። የኮሎምቢያ ብሔራዊ ተቋም ዛሬ ቅዳሜ እንዳስታወቀው አገሪቱ ውስጥ ከሚገኙ ከአምስት መቶ በላይ ነብሰ ጥሮች በዚካ ቫይረስ ተይዘዋል። በአጠቃላይ በዚካ ቫይረስ የተያዘው ሕዝብ ቁጥር 31555 መሆኑን የገለጠው የጤና ተቋም ከእነዚህ መካከል 5013ቱ ነብሰ ጥሮች ናቸው። የዚካ ቫይረስ በትንኝ አማካኝነት እንደሚተላለፍ ከመታወቁ በቀር እስካሁን ለዚህ ቫይረስ የተገኘ አንድ መድኃኒት እንደሌለና የሚያስከትለው የጤና አደጋም ሆነ ችግር በውል እንዳልተለየ ይታወቃል። ይህ በእንዲህ እንዳለ ቫይረሱን በክትባት ለመከላከል የተያዘው ጥረት እንደቀጠለ መሆኑ አይዘነጋም። የሶሪያው ቀውስ ወሳኝ ደረጃ ላይ በመድረሱ ወደፊት የሚደረጉ ውሳኔዎች አንድም ጦርነቱን ከፍጻሜ የሚያደርሱ አሊያም የመጻኤውን ሁኔታ አስቸጋሪ ምርጫ ላይ የሚጥሉ ሊሆኑ ይችላሉ ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ይህ ሳምንት አሉ፣ ውጭ ጉዳይ ሚኒስትር ኬሪ፣ የለውጥ ሳምንት ይሆናል ብለን ተስፋ እናደርጋለን። በደህንነት ፖሊሲ ዙሪያ በተካሄደ ስብሰባ ላይ የተሰማው የውጭ ጉዳይ ሚኒስትሩ ንግግር ይፋ የሆነው የሶሪያ ድጋፍ ሰጪ ቡድን ጎን ለጎን ያደረገው ስብሰባ ከተጠናቀቀ ከሁለት ቀናት በኋላ መሆኑ ነው። ዩናይትድ ስቴትስ በዩክራይንና ወደ አውሮፓ የሚጎርፉትን ስደተኞች በተመለከተ ከአውሮፓ ጋር በቅርብ ለመስራት ከፍተኛ ፍላጎት እንዳላት ውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። ኬሪ ይህን ያስታወቁት ሙኒክ ላይ በተካሄደው የደህንነት ጉባኤ ላይ ባደረጉት ንግግር ሲሆን በዩክራይን ቀውስ፣ በሶሪያው ግጭት ምክንያት በሚሰደዱ ስደተኞች ዙሪያና ብሪታንያ በአውሮፓ ህብረት ውስጥ ስለ መቆየቷ ሁኔታ ዋሽንግተን ከአውሮፓ ጋር ለመስራት ብርቱ ጥረት አላት ብለዋል። በመጨረሻም ነገ እሁድ የፍቅረኞች ቀን በመባል የሚታወቀው ቫለንታይንስ ዴይ ነው። ይህ ቀን ታዲያ ፓኪስታን ውስጥ እንዳይከበር ፕሬዚዳንቱ ማምኑን ሁሴን መከልከላቸው ተሰማ። ቫለንታይንስ ዴይ ፓኪስታን ውስጥ በጣም ተለምዶና ተወዶ ኖሮ ፕሬዚዳንቱ ይህ የምዕራባውያን ሸቀጥ የእስልምና እሴቶቻችንን ያሰናክልብናልና እንዳይከበር ብለው አወጁ ተብሏል። ለማንኛውም ነገ እንደምታከብሩ ፍቅረኞች፣ መልካም ቫለንታይንስ ዴይ ይመኛለሁ። ዜናዬንም በዚሁ አበቃሁ። የዓለም ዜናዎቹን ሰማን። እናመሰግናለን። አሁን በኢትዮጵያ ቴሌቪዥንና በኢቢኤስ ቴሌቪዥን ጣቢያዎች ላይ ከዘጠኝ በላይ ተከታታይ የቴሌቪዥን ፕሮግራሞች በመተላለፍ ላይ ይገኛሉ። እነዚህ ድራማዎች ከፍተኛ ተመልካች ያላቸውና አብዛኛውን የኅብረተሰብ ክፍል እይታ የተቆጣጠሩ ናቸው። የእነዚህ በብዛት እየቀረቡ ያሉ የቴሌቪዥን ድራማዎች የታሪክ ጭብጥና የገጸ ባሕሪ አሳሳል ለትውልድ የሚያስተላልፈው መልእክት ምንድን ነው? በሚል መጠይቅ የሚንደረደረው የዛሬው የትንታኔ ፕሮግራም ባለሙያዎችን አካቶ ይዟል። አዘጋጅና አቅራቢዋ ጽዮን ግርማ ነች። አሁን ኢትዮጵያ ውስጥ በሚታዩና በድረገጽ አማካኝነት በሚተላለፉ በርካታ የቴሌቪዥን ድራማዎች ላይ በብዛት እየቀረቡ ባሉ በርካታ ድራማዎች ላይ የሚተላለፉት የታሪክ ጭብጥና የገጸ ባህርያት አሳሳል ለትውልድ የሚያስተላልፈው መልእክት ምንድን ነው ከሚል መነሻ ነው የዛሬውን ፕሮግራም ያዘጋጀውት። በርከት ያሉ አስተያየት ሰጪዎች እነዚህ ፕሮግራሞች የተዋቀሩበት ታሪክና ገጸ ባህርያቱ የተሳሉበት መንገድ በአብዛኛው እኩይ ባህሪን የወከሉ ገጸ ባህርያት የሚጎሉበት በመሆኑ ትውልድን ወደፊት ሊያመክኑ የሚችሉ ናቸው ሲሉ አስተያየት ሲሰጡ ይደመጣሉ። ይህንኑ ሀሳብ መነሻ በማድረግ ሶስት እንግዶችን አነጋግሬ ነበር። እንግዶቹን ያነጋግር ኳቸው ለየብቻ ነው። ይህን ጥያቄ ያነሳሁላቸው ምላሻቸው ምን እንደሆነ ጠየኳቸው። የመጀመሪያው እንግዳ የቴድሮስ ጸጋዬ ይባላል። የሕግ ትምህርት ተመራቂ ነው። ኢትዮጵያ በነበረበት ወቅት የጣም ልኬትና ሪዮት በተሰኙ ሬዲዮ ፕሮግራም ላይ ያነሳቸው በነበሩ ሞጋች ሀሳቦች ይታወቃል። እዚህ ዩናይትድ ስቴትስ ከመጣም በኋላ በኢቢኤስ ቴሌቪዥን ጣቢያ ላይ ፕሮግራም ያዘጋጃል። የቴሌቪዥን ድራማዎቹ የሚያነሱት ሀሳብ፣ የሚቀርጿቸው ገጸ ባህርያትና የታሪክ አወቃቀር እንዲሁም የገጸ ባህሪ አሳሳል አዳዲስ የክፋት ሀሳቦችን የሚያስተዋውቁ ናቸው ይላል። በዚህ ጉዳይ ላይ ተነጋግረን ነበር። ቴድሮስ፣ ጸጋዬ አሁን በኢትዮጵያ ባሉ ጥቂት የቴሌቪዥን ጣቢያዎች ከዘጠኝ በላይ የቴሌቪዥን ተከታታይ ድራማዎች እየታዩ ነው። ከነዚህ ድራማዎች ወደ ማህበረሰቡ የሚተላለፈው መልእክት፣ የታሪክ አወቃቀር እና የገጸ ባህሪያት አሳሳሉ በጎ አስተዋጽኦ ሊያበረክት የሚችል ነው ወይ ለሚለው ጥያቄ እስቲ ማብራሪያ ስጠኝ። የተለያዩ የኪነ ጥበብ ሆነ የኪነ ጥበብ ሰው ውስጥ ያለው ምሁራን እንደሚጠቅሱት የመምራትና አጠቃላይ አዲስ የሆነ ማህበረሰባዊ እውነታ ወይም የሚጠበቅ የተፈለገውንም የማስጠበቅ ከፍተኛ ጉልበት ያላቸው ናቸው። ያ ጉልበታቸውም በመሪነታቸው ጭምር የሚተገበር ነው። በድራማዎቹ መኖራቸው በራሱ አንድ መልካም ነገር ነው። ምክንያቱም ትልልቅ መድረኮች ናቸው። ጥቅም ላይ ከዋሉ ብዙ መልካም ነገሮች ማንሳት የምንችልባቸው፣ ብዙ በጎ ለውጥ ማምጣት የምንችልባቸው መድረኮች ናቸው። የሆነ ጊዜ ሙሉ በሙሉ ማለት በሚቻል ደረጃ ጠፍቶ የነበረ ነገር ነው እንደገና የተመለሰው እና ይሄ መልካም ነገር ነው። በራስ ግን ድራማዎቹ ከመጡ በኋላ ደግሞ መሰራት ጀምረው ስንመለከታቸው ግን ብዙ የምናይባቸው ችግሮች አሉ። ችግሮች አሉ ከምንላቸው ውስጥ ለምሳሌ አንተ ምን አይነት ችግሮች አሉባቸው ትላለህ? አንዱ በጣም ብዙ ጊዜ የሚያሳስበኝ ነገር ምንድን ነው፣ አንድን ድራማ ሲሰራ በህዝብ ዘንድ ተወዳጅ ሆኖ ገንዘብ ስለማምጣት ነው የሚሰራው ወይስ በድራማው ምክንያት በማህበረሰብ ውስጥ ለልቦናም ሆነ ጠቅላላ ሁኔታ ላይ የሚያርፈውን ተጽእኖ ይገነዘቡታል ወይ የሚል ጥያቄ እና በጣም ስጋት አለኝ እና አገር ውስጥ ባለው የመገናኛ ብዙኃን እጥረት፣ በአንድ መገናኛ ብዙኃን እጅግ ብዙ ሚሊዮን ሰዎች በአንድ ጊዜ መድረስ ትችላለች እና የዛ ድራማ ታሪክ አወቃቀር የገጸ ባህሪያቱ አሳሳል ማህበረሰቡን የሚፈልግ ትምህርት ይሰጣል ወይ ማዝናናቱ ብቻ ነው ትኩረት እየተሰጠው ያለው የሚል ስጋት አለኝ። በጣም እነዚህ ድራማዎች የተሸከሟቸው እኩይ የሚባሉ ሀሳቦችን እስኪ እናንሳቸው። አንዳንዶቹ በተለየ መንገድ ቀድመን በመኮንን ልንጀምራቸው የሚገቡ ማህበረሰባዊ ህጸጾችን እንዲወደሱ የማድረግ ያህል አቅም ይዘው ነው የሚመጡት። ለምሳሌ የሰው ለሰው ድራማ በኢትዮጵያ ቴሌቪዥን በሚተላለፍበት ጊዜ በርካታ ክርክር ቀስቅሶ የነበረም ነገር ነው። እዛ ድራማ ላይም ሆነ ሌሎቹ ላይ የምናየው በጎን እሳቤ ወክለው የሚጫወቱት ገጸ ባህርያት ከበቂ ሀይልና ከበቂ ድጋፍ ጋር አይደለም የሚሳሉት። በጣም ደካማና በፈጣሪ ቸርነት ጭምር የሚኖሩ አይነት ተደርገው ነው የሚሳሉት። ክፉዎቹ ወይም እኩይ ገጸ ባህርያትን ወክለው እኩይ ሀሳብን ወክለው የሚጫወቱት ወይም የሚሳሉት ገጸ ባህሪያት ደግሞ በአንጻሩ ከፍተኛ ጉልበት ያላቸው የሀገሩን ህግ እና ሀብ እና ሪሶርስ ጭምር ተጠቅመው የሚፈልጉትን ሲያደርጉ ነው የሚስተዋለው። መጨረሻም ላይ አጨራራሳቸው በሚያሳዝን ሁኔታ፣ ሰዎች ያንን ድራማ ከተመለከቱ በኋላ በጎ መሆን ምንም አይነት ጥቅም እንደማይሰጥ ወደ መማር እንጂ በጎነት መጨረሻ ላይ በጎ ውጤት እንዳለ ወደሚያመለክት ነገር አይደለም የሚመራል። እኩይ በምንላቸው ነገር ግን በድራማዎቹ ላይ ወሳኝ ተሳትፎ ባላቸውና ሰፊውን ጊዜ በሚይዙት ገጸ ባህሪያት የቤተሰብ ታሪኮችና በሚተላለፉት መልእክቶች ሪፖርቶች በአብዛኛው ምን እያስተላለፉ ነው? ያላወቅናቸውን አዳዲስ ክፋቶችን ያስተዋወቁናል ብዬ አስባለሁ። አሁን በእኛ መሀል የእውቀታችን አካል ጭምር ያልነበሩ እንግዲህ ሰው በሚያውቀው ልክ ነው አይደል? ክፉ የሚሆኑ አዳዲስ የክፋት መንገዶችም ጭምር የሚያሳዩ ድራማዎች አይቻለሁ። አሁን አንዳንድ ጊዜ ስለ ማህፀን ኪራይ በድራማ ከማየት በፊት ስንት ሰው ያውቅ ነበረ? እንደውም አንዳንድ አለፍ ብሎ ማህፀንም በቃ ራሱን መግዛት የመሳሰሉ ነገሮች ምን ያህል ሰው ያውቅ ነበር? ያላወቀው ይህንን አለማወቁ ከእውቀት ስለሚያሳምን ያሳለፈው አይደለም ግን ያ ተጋላጭነት ያ አጋጣሚ ስላልነበረ ያላወቅናቸውን አዳዲስ ክፋቶች ስከፋቶች ያስተዋውቁናል። ሌላው እኔ አስታውሳለሁ፣ ሰዎች እንዲህ ልጆቻችንን የት ሄደን እናሳድግበት ሲል አሁን አስናቀ ሲያደርግ የነበረውን እና ሌሎች ገጸ ባህርያት የሚያደርጓቸውን አሁን እዚህ ለመጥቀስ በጣም የሚከብደኝ፣ ግን እዛ በቴሌቪዥን የታዩ ነገሮችን ሲያዩ የት ሄደን እናሳድግ ልጆቻችንን እና ይሄን እንዳያዩ በምን ልንከልናቸው እንችላለን ብለው ያሉ በጣም የተጨነቁ ወላጆች እንደነበሩ አስታውሳለሁ። የቴሌቪዥን ጣቢያዎቹ ከሌሎች ፕሮግራሞች ይልቅ እንዲላሉ ድራማዎች የበለጠ በራቸውን ክፍት የሚያደርጉት ለምን ይመስልሃል? ሁለት ምክንያት ነው ለዚህ እኔ የሚመስለኝ። አንደኛው በልዩ ልዩ ፖለቲካዊም ጭምር በሆነ መነሻ እምብዛም አስፈላጊ ወዳልሆኑ ጉዳዮች ትኩረት እንዲደረግ የሚደረግ የድንዛዜ ዘመታ ማድርግ እመለከተዋለሁ። አንዳንድ ጊዜ ምክንያቱም ብዙ ልክ ያሉ ሀገሮች በከፍተኛ መጠን ሲታወቁና የማህበረሰቡ ቀልብ እንዲያ የማህበረሰቡን ቀልብ እንዲያገኙ ሲደረግ ስላየው ነው በተደጋጋሚና አንድ የመደንዘዝ ዓላማ ያለም ይመስላል። ይህንን ደፈር ብለን መናገር አለብን። ተገቢዎቹና ትክክለኞቹ ጥያቄዎች እንዳይነሱ የማድረግ ስልትም ይመስላል። ሁለተኛው ደግሞ እንዲሁ ከዚሁ ጋር በጣም እኩል የሆነ ዋጋ ያለው ነገር ገንዘብ ለስራት ቅጥ የሌለው ምኞት ነው። ለሁሉ መጠን ከምንም አይነት ነገር በላይ ገንዘብ የማስቀደም ፍላጎትም ይመስለኛል። እና እነዚህ እውነት ሁለት ምክንያቶች ድራማዎች የበለጠ ተቀባይነት እንዲኖራቸው ያደርጋል። የቴሌቪዥን ጣቢያ ሰዎችም የሚሉት አሁን የሚያስተዋውቁት ሰዎች የበለጠ የሚሳቡት ወደ ድራማው ነው፣ ስለዚህ ድራማ ብንቀበል ይሻላል ይላሉ። ግን እንዲያ የተደረገው እንዲሁ ተመልሶ በራሳቸው በመገናኛ ዙሀኑ ምክንያት፣ ስለዚህ የሰራቸውን ውጤት ነው መልሰው፣ እኛ የለንበትም ግን ማህበረሰቡ እንደዚህ ነው እና ይህንን ምስጠው የሚሉት። አመሰግናለሁ። እኔም አመሰግናለሁ። በጣም ይህንን ርዕስ በማንሳታቸውም ትልቅ ምስጋና ማቅረብ ፈልጋለሁ ለአሜሪካ ድምጽ ሬዲዮ እውነተኛውን የመገናኛ ብዙሀን ድርሻ እየሰጣቸው እንዳለ ይሰማኛል። አመሰግናለሁ። አመሰግናለሁ። እግዚአብሔር ስጥልኝ። ሁለተኛው እንግዳይ ዳዊት ተስፋ ይባላል። የቲያትርና ኪነ ጥበብ ትምህርት ተመራቂ ነው። ፊልም ጸሐፊ፣ መሪና አዘጋጅ ነው። ትዝታዬ የሚካኤል በላይነህ እርጅና መጣና የሃይሌ ሩትስ የሙዚቃ ፊልሞችን አዘጋጅቷል። እንዲሁም አሁን በቅርቡ የተለቀቀው የጃኖ ባንዶችን አዲስ ስራም አዘጋጅቷል። ዳና የተሰኘ ተከታታይ የሬዲዮ ድራማ ላይም አዘጋጅ ነበር። ዘጠኝ ሞት የተሰኘ ፊልም ደራሲና አዘጋጅ ነው። የቴሌቪዥን ድራማዎች እውቀት በሌላቸው ሰዎች መሰራታቸው የተበላሸ ውጤት ለማየት አስችሎናል ይላል። ከዳዊት ጋም እንዲሁ አጠር ያለ ቆይታ አድርጌ ነበር። ዳዊት ተስፋዬ ካነሳነው ሀሳብ ጋር በቀጥታ ተያያዥ የሆነ ሙያ ላይ የተሰማራንና አሁን በብዛት እየታዩ ባሉ ድራማዎች ላይ ያለው የታሪክ አወቃቀር፣ የሚነሱ ሀሳቦችና የገጸ ባህርያት አሳሳል፣ እኩይ ገጸ ባህርያት የሚጎሉበት፣ ሰናይ ገጸ ባህርያት የሚኮሰምኑበት አይነት ናቸው የሚታዩት። እና በዚህ ላይ አንተ ያለ አስተያየት ምን ይመስላል? በቴሌቪዥን ተከታታይ ድራማም ሆነ በየትኛውም አይነት የፊልም ስራ ውስጥ በዋነኝነት አንድን ፊልም መመዘኛው ብዬ የማስበው ከእውነተኛ መነሸጥ ኢንስፓይሬሽን፣ እንዲሁም ደግሞ ለስራው የሚያስፈልገውን እውቀትና ክህሎት ከመያዝ፣ ከዚህ በተጨማሪ ደግሞ ለእያንዳንዱ ስራ የሚያስፈልገውን መረጃ ጥናት በመያዝ መጀመር የፊልም ስራ ተከታታይ ድራማም ሆነ ፊቸር ፊልምም ሆነ ሌላ የፊልም አይነት እንዲሆን የተሟላ ስራ ያደርገዋል ብዬ አስባለሁ። እና አሁን በአነሳሽውም ጉዳይ ረገድ በጣም በርካታዎቹ የተከታታይ ቴሌቪዥን ድራማዎች ላይ ከእኩይ ገጸ ባህሪያቱ እኩል ሰናይ ተብሎ የሚታሰቡትን ገጸ ባህሪያት በአጠቃላይ የፊልሙ ፍሰት፣ የግጭቶቹ አይነት፣ የገጸ ባህሪያቶቹ የአስተሳሰብ ደረጃ አሰብ እና ሌሎችም የገጸ ባህርያቱ መገለጫዎች እና ሌሎች በጣም በርካታ ነጥቦችን በማንሳት ብንዝ ናቸው። እንዳልሽ ብዙዎቹ ለትውልድ የሚጠቅሙና ትውልድን የሚያነጹ በአለም ላይ በጎ ተጽዕኖን ያሳርፋሉ ብዬ የማስባቸው አይነት አደ ነገር ግን በዋነኝነት ድክመታቸው ብዬ የማስበው የትኛው የቴሌቪዥን ድራማ ሆነ ፊልም ትውልድን ለማነጽ እና ባህል ላይ ተጽዕኖ ለመፍጠር ዋነኛ ተቀዳሚ አላማው አድርጎ ይጀምራል ብዬ አላስብም። መጀመርም የለበትም። የእነዚህ የኪነ ጥበብ ስራዎች ዋና ተግባራቸው ትውልድን ማነጽ ነው ወይም ከዛ መነሳት አለባቸው ተብሎ ባይታሰብ እንኳን አለመገንባቱ ወደ ተሳሳተ መንገድ መምራቱስ ውስ ማነጽ እንደ አንድ አስተዋጽኦ ነው። ግን አስተዋጽኦ ቢቀር ሆኖ ልክ ነሽ። እንዳለመታደል ሆኖ በአንድ የተከታታይ ድራማ ጠንካራ ጎኖች የሚባሉት በርካታዎቹ ነው መዘኛዎችን ስለማያሟሉ በእነዚህ ሂደቶች ምክንያት ውጤቱ ባህልን ማነጽ፣ ትውልድን ማነጽ የመሳሰሉት ነገሮችም ውጤቱ የከፋ ሆነ ያልቃል ማለት ነው። እና በዋነኝነት ችግራቸው ብዬ የማስበው አንድ ተከታታይ ድራማ ሊሰራ በሚገባበት ደረጃ መሰራት አለመቻላቸው፣ ባህል ላይ በጎ ተጽዕኖ ያለማሳረፍ፣ ትውልድን የሚጎዳ አሰራርን የመከተልና ተጽዕኖ ማሳረፍ የመሳሰሉት እንደ ውጤት እንደ ሂደት ሳይሆን እንደ ውጤት ይመጣሉ ብዬ አስባለሁ። አሁን እንደሱ እንደ ውጤት እየታዩ አይደለም ትላለ ምክንያቱም ቆየ፣ አንድ ሁለት ዓመት ወይም ሁለት ዓመት ጀምሮ ይመስለኛል እንደዚህ አይነት ነገሮች ያሉትና እኩይ ገጸ ባህሪያቶቹ የሚቀጡበት ለምሳሌ ፍትህ ሲያጎሉ በፍትህ የሚቀጡበት ማህበራዊ ነገር ሞራል ከሃይማኖት ከባህል እንደዚህ አይነት ነገር ሲያደርጉ የሚቀጡበት መንገድ እንኳን በጣም አነስተኛ ነው የሚሆነውና ሌሎች ከገንዘብና ከስልጣን ከተንኮል ውጭ ያሉት ሌሎች ገጸ ባህርያትን አቅም የማሳጣት ነገር ይታያልና ይሄኛው ገና ወደፊት ሳይሆን በውጤቱ ሳይሆን አሁንስ ማህበረሰብ ውስጥ አልፈጠረም ትላለህ? እንደዚህ አይነት ተጽዕኖ አይ፣ በጣም ፈጥሯል ብዬ ነው ማለት። በርካታዎቹ ተከታታይ ድራማዎች እንግዲህ ሁሉንም ማለት ይችላለሁ፣ እንደ ባለሙያ፣ አንደ ማንኛውም ተመልካች አያቸዋለሁ እና የእኩይ ገጸ ባህርያቶቹ እንደ ዋንኛ ያነሳሽ መጠብ ስለሆነ ስለሱ ብቻ ብናወራ፣ በጣም በርካታዎቹ እኩይ ገጸ ባህርያት የቴሌቪዥን ተከታታይ ድራማዎች የመልካም መሳቢያ ተመልካቹን በትኩረት የሚከታተላቸውና የቴሌቪዥን ተከታታይ ድራማዎቹ ዋነኛ የተመልካች መመሰጫ ኤሌመንቶች ወይም ደግሞ አላባ እየተደረጉ እየተቆጠሩ ናቸው እና እነዚህ እኩል ገጸ ባህሪያት በመጨረሻ የሚቀጡበት መንገድ ወይም ደግሞ ካልተቀጡም፣ ሳይቀጡም ያልፉበት መንገድ አንደኛው ትውልድ ላይ መጥፎ ተጽዕኖ የሚያሳርፉ ባህል ላይ በጎ የማይባል ተጽዕኖ የሚያሳርፈው ጎናቸው ቢሆንም ከእነሱ በላይ ደግሞ የእነዚህ እኩል ገጸ ባህሪያት ለረጅም ተከታታይ ክፍሎች ከአመቱ ለሁለት አመት በላይ ሲናገሩ፣ ሲያደርጉ፣ ሲኖሩ፣ ሲጠቀሙ የሚያደርጓቸውና የሚሆኗቸው ነገሮች ሳይታሰብ በተመልካች ዘንድ እነሱ ጋር በፍቅር የመውደቅና ከዛ ደግሞ ለኋላ ላይ የእነሱን አርአያ እንደ ህይወት መርህ የመከተል ነገር ሊመጣ እንደሚችል ያስፈራኛል። ምንድን ነው ግን ምክንያቱ ትላለህ ዳዊት? እንደዚህ የሆነበት ለምሳሌ፣ በዚህ በታሪክ አወቃቀራቸው ጠንከር ያሉ የፖለቲካ ኢኮኖሚ ጉዳዮችን ጠንከር ያሉ የማህበራዊ ጉዳዮችን ማንሳት ባይችሉ እንኳን ወይም ቅድመ ምርመራ በራሳቸው ላይ አድርገው ያንን ማንሳት ባይችሉ እንኳን የያዙትን ነገር አጠንክረው ታሪኩን አወቃቀር ላይ በተሻለ ነገር መስራት ያልተቻለበት ምክንያት ምንድን ነው ትላለህ? እኔ የሚመስለኝ በዋነኝነት የእውቀት ችግር ይመስለኛል በአጋጣሚ ቴሌቪዥን ተከታታይ ድራማ መሆን የፊልም ስራ የሚፈልገው እውቀት የፊልም ስራ አሰራርን ብቻ አይደለም። ባነሳሻቸው ነገሮች ላይ በኢኮኖሚ ፖለቲካ፣ ማህበራዊ ጉዳዮች ላይ በሰፊ በስነ ጥበብ ላይ ስነ ጽሁፍ፣ ስዕል፣ ሙዚቃ ወዘተ ነገሮች ላይ ሰፋ ያለ እውቀት ይፈልጋሉ። በጣም አመሰግናለሁ። እግዜር ስጥልኝ። እንመለስበታለን። ይህንን ሀሳብ በአንድ ጊዜ የሚያበቃ አይደለም። ምክንያቱም አሁን ያነሳ ነው የታሪክ አወቃቀርና የገጸ ባህሪ አሳሳል ላይ ነው። ከዛ በኋላ በጣም ብዙ የሚነሱ ነገሮች አሉ። በጣም አመሰግናለሁ ሲሆን በኢትዮጵያ የኪነ ጥበብ የመገናኛ ብዙኃን በየግላቸውም ሆነ በጋራ ጥቅም ላይ ሲሉ ያላቸው ጉልበትና ና በማህበረሰቡ ላይ የሚያሳርፉት ተጽዕኖ ምን ይመስላል ለሚለው፣ ለዚህ የውይይት ርዕስ የመጨረሻው የማሳረጊያ እንግዳዬ በላይነህ አቡነ ይባላል። በአዲስ አበባ ዩኒቨርሲቲ የትያትርና ስነ ጥበባት ትምህርት ክፍል ከ30 ዓመት በላይ አስተምሯል። ጸሐፊም ነው። አሁን ለረፍት እዚህ ዩናይትድ ስቴትስ ይገኛል። የቴሌቪዥን ድራማዎች ትውልድን ለመቅረጽ ከፍተኛ ድርሻ ስላላቸው በጥናት ላይ ተመስርቶ በጥንቃቄ ሊሰሩ ይገባል ይላል። አመሰግናለሁ እኛ ከምናነሳው ጉዳዮች ጋር አንተ ነው እንግዲህ የምለው የአንተ ሙያ በቀጥታ ይያዛል ምክንያቱም በአዲስ አበባ ዩኒቨርሲቲ ከቲያትርና ከቲያትር ጥበባት ጋር ከ ከሰላሳ አመት በላይ የማስተማር ልምድ አለ ዛሬ ያነሳ ነው ሀሳብ አሁን ከቅርብ ጊዜ ወዲህ ሀገር ውስጥ ባሉት ጥቂት በጣት የሚቆጠሩ የቴሌቪዥን ጣቢያዎች ላይ እንደ አንድ አብዮት የመጡት የቴሌቪዥን ድራማዎች የታሪክ አወቃቀራቸውና ገጸ ባህሪ አሳሳላቸውን በሚመለከት ትውልድን ከማነጽ አኳያ ምን የሚያበረከቱት አስተዋጽኦ አለ የሚል ነገር ለማንሳት ነውና መጀመሪያ እንደዚህ አይነት የቴሌቪዥን ድራማ ሲሰሩ ከምን መነሻ ነው የሚሰሩት? ጥሩ ጥያቄ ነው። ላለፉት አስር አመት ማለት እችላለሁ በተለይ በዚህ በስክሪን ሚዲያ ፊልምንም ጨምሮ ማለት ነው እና በጣም በከፍተኛ ደረጃ አሁን ቁጥሩ እየጨመረ የመጣበት ሁኔታ ነው የምናየው። አሁን ደግሞ በቅርብ በተወሰነ አመታት በኋላ ደግሞ እንዳልሽው ዚህ የቴሌቪዥን ተከታታይ ድራማዎች ያው ብዙ ሶፕ ኦፔራ ነው የሚባሉት ስማቸው እና እነዚህ ሶፕ ኦፔራዎች በብዛት የሚተላለፉ እናያለን። እንግዲህ በአንድ በኩል መጀመሪያው ሌሎች ሀገሮች የደረሱበት የእድገት ደረጃ ይህንን ተከታታይ ድራማውም ሆነ የፊልም በጣም ረዥም ጊዜ ከፍተኛ ልምድ ያገኙበት እና በጣም ረዥም ጊዜ ያሳለፉበት። ወደ እኛ ገር ስመጣ ግን እንዳልሽው በጣም በቅርብ ጊዜ የጀመረ ነገር ነው እና እነዚህ ነገሮች ሲጀምሩ እንግዲህ በእርግጥ ጎን ለጎን የትምህርት ቤቶች ሁኔታዎች በተለይ በዩኒቨርስቲ ደረጃ ይህንኑ በደንብ ትምህርት የሚሰጥበት ሁኔታዎች በደንብ ሳያስፋፉ ምክንያቱም አሁን አብዛኛው በዚህ ደረጃ ተሰማርቶ የምናያቸው ጸሐፊዎችም አዘጋጆችም ቢሆኑ ብዙ ትምህርቱን ያላገኙበት ሁኔታዎች እንዳሉ ነው። ምክንያቱም በተለይ ያሁኑ የተከታታይ ድራማዎች ያልሻቸው በከፍተኛ ጥንቃቄ የሚሰሩ ነገሮች ናቸው። ለምንድን ነው እነዚህ ተከታታይ ቴሌቪዥን ድራማዎች በከፍተኛ ደረጃ ሰውን የመሳብ ኃይል አላቸው? ምክንያቱም ያው ቀጣይ ታሪክን እየተረኩ የሚሄዱ ነገሮች ናቸው። ስለዚህ በየሳምንቱ ምን አዲስ ነገር ይኖሩን እያለ በጣም ሰውን በጉጉት አንዱም አንዱም ኤለመንታቸውም ማለት ይቻላል ጉጉት መፍጠር ነው። ስለዚህ ከፍተኛ በተለይ ወጣቱን ደግሞ ኃይል በከፍተኛ አድርጋ የመሳብ ኃይል አላቸው እና ስለዚህ እነዚህን የሚሰሩ ጸሐፍም ሆን አዘጋጆች፣ ወይም ፕሮዲሰሮች በከፍተኛ ጥንቃቄ ነው የሚያዩት። አሁን በዚህ በታደጋገሮች እንደኛ ያሉ ታደጋገሮች ውስጥ የሚታዩ ድራማዎች እንደዚህ አይነት ተከታታይ ድራማዎች ምን መሆን አለባቸው ከሚል አንጻር በከፍተኛ ደረጃ ዓለም አቀፍ በየአመቱ ይካሄዳል። ስለዚህ ምንድን ነው ኢንተርቴንመንት ኢዱኬሽን ድራማስ ነው። አሁን በአፍሪካ በላቲን አሜሪካ እንደዚሁም ደግሞ በኤሽያ በከፍተኛ ደረጃ እየተሰራባቸው ያሉት ስለዚህ እነዚህ በጥንቃቄ ያውም ብዙ ከድራማ ውጭ ያሉ ሰዎች፣ የጤና ሰዎች፣ በማህበራዊ ሳይንስ ውስጥ ያሉ ሰዎች ሁሉ ተሳትፎበት የሚሰራ ድራማ ነው። በሪሰርች እንግዲህ ከአስተሳሰብም ደረጃ ከምንም ደረጃ ከሌሎቹ ሀገሮች በጣም ዝቅተኛ ደረጃ ላይ ነው ያሉ። ስለዚህ ነው እነዚህ አይነትን ኢንተርቴንመንት እነዚህም ማህበረሰብ ማየት ያለባቸው ወጣቱን ማየት ያለባቸው በተለይ ወጣቱ ክፍል ውናዊ አለም ላይ ያለው ድርጊትና በዚህ በፊክሽናል በልብወለድ ውስጥ ያለውን አለ የመለየት ሁኔታዎች ክሪቲካል የማየት ነገር የለው። ስለዚህ በቀላሉ እዛ ውስጥ ያሉትን ባህሪ የመላመድ የማድረግ ሁኔታዎች አሉ። ቴሌቪዥን ደግሞ እንደምታየው በጣም ከፍተኛ ፓወር አለው። ያው የእይታ የእይታ ሚዲያ ነው እና በቀላሉ ሰዎችን የመሳብ ኃይል አለው። ስለዚህ እዛ ውስጥ የሚቀረጹትን ገጸ ባህሪ በቀላሉ ቶሎ እነሱን ሞዴል የማድረግ ነገር ወጣቱ በተለይ ያን ያሳያል። ስለዚህ እንደዚህ አይነት ጥንቃቄ ያልተደረገባቸው የኢትዮጵያ ድራማዎች በወጣቱ ላይ በማህበረሰቡ ላይ ምን አይነት አስተዋጽኦ ነው ሊያበረክቱ የሚችሉት? ወጣቱን ከመቅረጽ አኳያ ሚዲያው ትልቅ ኃላፊነት አለበት። ምክንያቱም የነገው የሀገሪቱ ተሸካሚ የሀገሪቱ ተረካቢ ዜጎች ናቸው። አሁን እንዳሁም በዚህ በሀገራችን ባለው ሁኔታ በተለይ ድሮ በነበረው በምናውቀው የቤተሰብ ልጅን ከመቅረጽ አኳያ ያለው በጣም እየመነመነ መጥቷል። የቤተሰብና የልጆችን ግንኙነት እንደ በፊቱ አይደለም። ስለዚህ አብዛኛው ልጆቹ ግንኙታቸው ከምን ጋር ነው? ከሚዲያ ጋር። ስለዚህ ሚዲያው ቅድም እንዳልኩሽ እንደዚህ ዝም ብሎ በዘፈቀደ በሚቀረጹ ገጸ ባህርያት፣ አሁን ብዙ የምናያቸው እንግዲህ አዲስ አበባ ያለው የማያቸው ተከታታይ ድራማዎች አሁን ቅድም ባነሳሁት ደረጃ ዝም ብሎ በዘፈቀደ የሚቀረጹ ገጸ ባህርያት የሞሉበት ነው። በጣም የተሽቀረቀሩ ሀብታም የሆኑ የሚያጨሱ፣ የሚጠጡ እና እንደፈለጉ ከህግ በላይ የሚሆኑ አይነት ገጸ ባህርያት ሁሉ የተቀረጹበት ሁኔታ ነው። እና ስለዚህ ወጣቱ በጣም በፍቅር የሚወድቀው እንዳሁም ከነዚህ ገጸ ባህርያት ጋር እና ምን ያህል አእምሮ እንደሚሸረሽሩት ማለት ቀላል። ሁለተኛ ከባህልም አኳያ አብዛኛውን የሚታዩት ነገሮች ከቋንቋ ከአለባበስ፣ አጠቃላይ ከገጸ ባህርያቱ ከሚኖሩበት ዓለም ወደ ከኛ ከኢትዮጵያ ማህበረሰብ ባህል የተገነጠለ ነው። እንዲሁም ምንድነው ወጣቱ ላይ አንዳንድ ጊዜም ኢንተሬሬትም የማሳደር ሁኔታ አለ። ምክንያቱም እነዚህ የሚያቸው ቤተሰብ አዳት የሚኖሩበት አለም በራሱን እንዲያያቸው ሁኔታል። ስለዚህ ቤተሰቡ መናቅና የበታችነት ስሜት የማደር እና ልቦና ቀውስ ሁሉ የመፍጠር ሁኔታዎች አሉ። አመሰግናለሁ በላይነህ አቡኔ። ሌላ ጊዜ እንግዲህ በዚህ ጉዳይ ላይ ሰፊ ውይይት እንደምናደርግ ተስፋ አለኝ። ለዛሬው አመሰግናለሁ። አመሰግናለሁ በዚህ ጉዳይ ላይ ሀሳብ የሰጡኝ ሶስቱንም እንግዶቼን አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። ቀጣዩ የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። መልካም ምሽት። እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች የሙዚቃ ቃና ሁሌም ቅዳሜ ቅዳሜ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል ለእናንተ ለአድማጮች ተመርጠው የተዘጋጁ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎች የሚቀርቡበት ዝግጅት ነው። ነገ የካቲት ስድስት ወይም ፌብርዋሪ አስራ አራት ቫላንታይንስ ዴይ ወይም የፍቅረኞች ቀን ነው። ምንም እንኳን ይህ ቀን በኢትዮጵያውያኖች ዘንድ እንደ በዓልና እንደ ባህል የማይቆጠር ቢሆንም እለቱን ጥቂት ኢትዮጵያውያን ብቻ በከተማ መሀል የሚያከብሩት ቢሆንም ፍቅር የሚጠላ ነገር አይደለም። ፍቅር ያለው ሰው ሁሉም አለው። ፍቅር ያለው ሰው ሰላምም አለው። እናም የፍቅረኞች ቀንን በፍቅር ማክበር የሚወደስ ተግባር ነው። እኔም ይህን የፍቅር ቀን ምክንያት በማድረግ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ የፍቅር ዜማዎችን አዘጋጅቼ የላችኋለሁ። ከዛ በፊት ግን በቀጥታ ስልክ ከአዲስ አበባ አንድ እንግዳ ጋ ብዣለሁ። የፍቅረኞችን ቀን ምክንያት አድርጋ ከነ ተማሪዎቿ ለበጎ ተግባር የተሰማራች ወይዘሪት ብሌን ሳህሉ ትባላለች። በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል የሕግ መምህር ናት። እንዲሁም በሸገር ኤፍ ኤም ላይ እንዳልክና ማህደር በተሰኘ ፕሮግራም አዘጋጅና አቅራቢ ናት። እንዲሁም በአዲስ አበባ ዩኒቨርሲቲ ችግረኛ ሴት ተማሪዎችን ለመርዳት የሎ ሞቭመንት በሚል የተጀመረ እንቅስቃሴ መስራችና አስተባባሪ ናት። ይህ የተማሪዎች እንቅስቃሴ ለቫላንታይንስ ዴ ወይም ለፍቅረኞች ቀን በጎ ነገር አስቦ እሱን ለማሳካት ይንቀሳቀሳል። ወይዘሪት ብሌን ሳህሉ ስለዚሁ ጉዳይ ልታስረዳን መስመር ላይ ያለች፣ ከእኛ ጋር ጥቂት ቆይታ ታደርጋለች የዘፈን ምርጫዋንም ትጋብዘናለች። ብሌን፣ መስመር ላይ ያለሽ? አለሁ። ሰላም ሰላም፣ ሲዮን እንደምን ሰላም ነሽ? ወይ በቃ ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ። ሸገር ሬዲዮ ላይ ነበር የምታቀርቢው ዛሬ ደግሞ የአሜሪካ ድምጽ ሬዲዮ አድማጮችን አጠር ላለ ቆይታ አብረን እዚህ ተገናኝተናል። ና እስቲ ከዛ በፊት የሎ ሙቭመንት የሚለው እንቅስቃሴ እንዴት ነው የተጀመረው? ለምንድን ነው የሎስ ያላችሁት? በጣም አመሰግናለሁ የሎ ሙቭመንት የሚለው እንቅስቃሴ የተጀመረው መጀመሪያ ላይ ምንም ስያሜም አልነበረውም። ነበር እንዲሁ ራሳችንን በጎ ፈቃደኞች ብለን ከሴቶች ጥቃት ጋር በተገናኘ በተዘጋጀ አንድ መድረክ ላይ የነጻ አገልግሎት ለመስጠት ፍላጎት ነበረን። እኔ ሄጄ ቮለንቲር አደረግኩኝ። በኋላ ተማሪዎች የማብረኝ መጡ ከዚያ በኋላ ግን እንደሚታወቀው ሁልጊዜ አንድ ትልቅ በጣም አስደንጋጭ ነገር መጥፎ ነገር ሲፈጠር ሁሉም ሰው እንዴት ይሄ ይፈጠራል፣ አንድ ነገር ማድረግ አለብን ብሎ ይነሳል። እነዚያ ሁሉም የሚነሱ ሰዎች በጎ ዓላማ አስተዋጽኦ ማድረግ ፈልገው ነው። ግን ሁልጊዜ አይሞላም እና ያ አዳራሽ እያነሰ እያነሰ ሰው ሲመጣ ታየዋለች ከዛ እዚያን ጊዜ ላይ ነበረ ይሄ ሀሳብ የመጣው ምናልባትም ሁሉም ሰው ተሰብስቦ አንድ ቦታ ላይ መጥቶ ሳይሆን አስተዋጽኦ ማድረግ ያለበት ምናልባትም ሁሉም ላለበት ቦታ ኃላፊነት ቢወስድስ እና ለዚያ ደግሞ እኛ የመጀመሪያ ምሳሌ ብንሆነስ በሚል ተማሪዎችን በቃ እኛ እያየን እየተማረን ሕግ ትምህርት ቤት የወንጀል ሕግም ይሁን ምንም ነገር ስናነሳ እንዲህ መሆን ነበረበት እየተባባሉ መለያየት ነው ስራችን ማለት ነው ብለው በጣም በቁጭት ከእኔ ጋርም እያወራን ሕግ ተመማር አለመማራችን ሴትነታችንን እኳ አይቀይረውም የተሻለ ከተማ የተሻለ ሀገር ሊኖረን ይገባ ነበር እኮ በሚል ስንነጋገር ታዲያ እኔን ክፍል ውስጥ አስተምሬ ብቻ እውነታቸውን ነው፣ በጣም ያሳዝናል ብዬ አልለያቸውም። ስለዚህ ትንሽም ጠብታ ብትሆን የራሳችንን አንድ ነገር ማድረግ አለብን ተባባልንና በቃ አገሩንም ሁሉ በአንድ ቀን ባንቀይረው እንኳን ለአዲስ አበባ ዩኒቨርሲቲ ግን ኃላፊነት መውሰድ አያቅተንም። ግቢያችን ውስጥ አንድ ነገር ማድረግ አያቀተንም በሚል ከዚያ በመነሳ ያንን ጉዳይ ታስታውሽ እንደሆነ የአበራሽ ጉዳይ ነበረ። በቀድሞ ባለቤቷ አይኗ የጠፋ አበራሽ ሐይላይ አዎ፣ ትዝ ይለኛል። እዛ እንደነበርሽ ተገናኝተናል። በጣም አስደንጋጭ የሆነ ጥቃት ደርሶባት ነበር ያኔነት ያንን ጉዳይ ሁሉም ሰው ሲከታተል ነበር። ከዛ ምን አደረግን? ለመጀመሪያ ጊዜ ዩኒቨርሲቲ ተማሪው እንዲህ ያለ ነገር ከዜና ሬዲዮ፣ ከሚሰሙ ጥቂት ተማሪዎች ውጭ የሚያይበት መንገድ የለም። ስለዚህ ፍርድ ቤት እየሄድን ጉዳዩን እየተከታተልን ግቢ ሪፖርት ማድረግ ጀመርን። ስለ ጉዳዩ ግቢ እንለጥፋለን፣ ፍላየር እናዘጋጃለን። ከዚያ ደግሞ ውጪ ህግ ትምህርት ቤት ፊት ለፊት ጠረጴዛ እናወጣና ፍላየር አዘጋጅተን ጥያቄዎች ይዘን አላፊ አግዳሚውን ለማናገር ተዘጋጅተን መውጣት ጀመርን። ይህንን ማድረግ የጀመርነው ደግሞ አዳራሽ ውስጥ ሰብስቦ ሰውን አንዴ መንገር አንድ ነገር ነው። ሁሌ ግን ለሚያናግር፣ ለሚጠይቅ፣ ለሚመልስ ሰው ራስን አቬይለብል ማድረግ ግን የተለየ መንገድ ነው ብለን ስላሰብን በሳምንት ሁለት ቀን ሁል ጊዜ በየተራ ተማሪዎች ሽፍት እየተቀያየሩ የዩኒቨርሲቲ ህብረተሰብ ለማነጋገር መምህራንንም ይሁን ስታፍ ሰራተኞችን፣ አድሚኒስትሬሽን ሰራተኞችንም ጭምር እና ተማሪዎችን በጥያቄ በንግግር ኢንጌጅ ለማድረግ ወስነን ያንን ጀመርን። ከዛ ወደ ሁለተኛው ጥያቄ ሲሄድ መጀመሪያ ስራዊ ቀለምና ከዛ በኋላ ጊዜ የሚያመጣው ይሆናል፣ ምናምን እያልኩ ነበር የምናልፈው። በኋላ ሰውም ሲያናግረን ከኛም ጋር ጥያቄ ሲመልስ ሙግቱም እየጨመረ ሲመጣ ሰው ሰብሰብ ማለት መብዛት ሲጀምር ማና አስተባባሪ፣ የትኛዎቹ ጠያቂዎች፣ የትኛዎቹ መላሾች እንደሆኑ መለየት አልተቻለም። ስለዚህ የሆነ አንድ አይነት ልብስ መልበስ አለብን አልኩኝና፣ እስቲ ቀለም መርጣችሁ እንወስን ብለን ነገርኳቸው በወቅቱ የነበሩትን ተማሪዎች አስታውሳለሁ። አሁን አሁን በዚህ አመት ተመርቀው የወጡ ተማሪዎች ነበሩ፣ ያኔ ከአራት አመት በፊት ነበር። ይሄና በቃ ቢጫ ቲሸርት መልበስ ይሻለናል በሚል ተመረጠ። ቢጫ ለምን ብለን ስንጠይቅ መጨረሻ ላይ የተስማማንበት ምክንያት የነበረው ቢጫ ፍክት ያለው ቢጫ የምትወጣ ፀሐይ ምልክት ነው ወይም የንጋት ምልክት ነው። ይሄ ሁሉ የሚያሳዝን ነገር ብናወራም፣ ያለውን የህግ ችግር ብናወራም፣ የሴቶች ጥቃትንም ብናነሳ መደምደሚያው የተሻለ ቀን እንዲመጣ መፈለግ ነው። ከፀሐይ በላይ ደግሞ የተሻለ ቀን ምልክት የለም ብለን አሰብንና ቢጫ ቲሸርት መልበስ ጀመር። እኔ ደግሞ የሎ መንት ሲል የቢጫ አብዮት አድርጌ ነበረ። አዲስ አብዮት መጣ ብዬ እዚህ ላይ አስተያየት ልስጥ። ይሲቀ አይ ክፍት ነው እኮ ማይኮ ብዙ ሰው ነው የሚጠይቀን፣ ምንድነው እንደዚህ አይነት ነገር ለምንድነው የማትቀይሩት? ይሄ እንትን ይኖራል፣ ግን እኛ ያረግንበትንም ስለምናውቀው የነበረ ብዙ ግድ አልነበረን። እኔ ቀይሩት አይደለም ከዛ በኋላ እኔ እኔ ሀሳብ ቀይሩት አለ። ደስ የሚል ደስ የሚል ስሜት ይሰጣል ነው እኛ በጣም ነው የምንወደው። በኋላ ሌሎች ጓደኞቼ ናቸው መተው አዩንና እንዴት ነው የቢጫ እንዲያውም ፍላየራችን ስር የምንለው ልክ እዚህ ጋር ስትመጡ ቢጫ የለበሰ ሰው ፈልጉ ነበር የምንለው። እና ልክ መጨረሻ ላይ የቢጫ እንቅስቃሴ ወይም ደግሞ የለው ሙቭመንት ማለት ጀመረ ሰው። ከዛ እንደዛ ሲል ይሄ ስም እንውሰዱ እንውሰደው ተነጋገርንበት እና ስብሰባ ላይ በቃ ይሁን ብለን ራሳችንን የለው ሙቭመንት ለን መጥራት ጀመርን። የለው ሙቭመንት ሆናችሁ ግን የዛሬ አመት ደግሞ የፍቅረኞች ቀን ላይ ደግሞ ቀይ የሆናችሁ መታችኋል፣ በአለባበስ ሳይሆን በተግባር። የዛሬ ዓመት አንድ ዝግጅት አዘጋጅታችሁ ነበር ለፍቅረኞች ቀን፣ ሴት ተማሪዎችን መርዳት። እንዴት ነበረ እሱ? የተሳካ ነበር የሴቶች ጉዳይ ላይ የሚነሱ ህብረተሰባችን ውስጥ የሚያነጋግሩ ነገሮችን በሙሉ እናነሳለን። ጥያቄ ከመጠየቅ የተሻለ ሀሳብ ይመጣል በሚል እምነት እና ያንን ንግግርን በማድረግ ተማሪዎችን ቻለንጅ በማድረግ ፍላየር በማዘጋጀት የተለያዩ ነገሮችን በማድረግ በየታምን ብንሳተፍም ከዛ ባለፈ ግን በተግባር ደግሞ ግቢ ውስጥ የምናየውን ችግር ለመፍታት ምን እያደረግን ነው ብለን ስንጠይቅ አንዱ ትልቁ ችግር ወይም ደግሞ ብዙ የአዲስ አበባ ዩኒቨርሲቲ እንግዲህ እንደምታውቂው በጣም በብዙ ሺዎች የሚቆጠሩ ተማሪዎች አሉበት። የተለያዩ ጊቢ በተለ ጊቢ እኛ የምናውቀው ዶርም ውስጥ እንኳን እኔም ተማሪ በነበርኩበት ሰዓት ብዙ ተማሪዎች አሉ። በብዙ ጥረት በብዙ ልፋት ዩኒቨርሲቲ ይገቡና ግን ቤተሰቦቻቸው ምንም ሊያደርጉላቸው ስለማይችሉ አንድ ሲኒሻይ መጠጫ እንኳን የኪስ ገንዘብ የሌላቸው አንዳንድ ጊዜ ሳሙና ለመግዛት እንኳን የሚቸገሩ ተማሪዎች ነበሩ። እና ጥሩ ጓደኛ ከሌላቸው የሆነ ሰው አይቶ አስተውሎ ክፍተቱን የሚሞላ ሰው ከሌላቸው በጣም ብዙ ችግር ውስጥ የሚገቡ ተማሪዎችም ነበሩ። እስከምን ድረስ ይሄዳል መሰለሽ? አንዳንድ ሴት ተማሪዎች በየወሲብ ንግድ እስከመሰማራት ድረስ ይሄዳሉ። ያኔ ደግሞ ይሄም ችግር ሆኖ በተማሪነታችን ወቅት ራሱ አንዳንድ ሴት ተማሪዎችን ከዚህ ያንን ችግር ለመፍታት ራሱ ጥረት እናደርግ ነበረ። ያንን ያህል ጥልቀት ያለው ችግር እንዳለ ራሱ አይታወቅም። አንዳንድ የግቢውን ስታዩ ማንም ሰው አይገምትም። ለአንዱ ትልቁ ሴቶች ተማሪዎች የሚጎድላቸው ነገር ምንድን ነው? በየወሩ የወር አበባ ገበያ ወይም ደግሞ የሳኒታሪ ፓድ የምንለው ሞዴስ መግዛት አለመቻል ነው። በዚህ ምክንያት እንደምታጩ የሰብሰራን አፍሪካ በተለይ በአፍሪካ በጠቅላላው ችግር ነው። ግን በሰብሳሃራን አፍሪካ ውስጥ ሴት ተማሪዎች ከታችኛው የትምህርት ክፍል ጀምሮ ዋናው ከትምህርት የሚቀሩበት ምክንያት ይሄ ነው፣ ሞዴስ አለመኖር ነው። ይሄ ተጠራቅሞ ከአመቱ ላይ የሚቀንስባቸው የትምህርት ጊዜ በጣም ብዙ እንደሆነ አሁን ታውቆ ብዙ ድርጅቶች ይህን ለመፍታት ይሰራሉ። እኛም አንዱ አለማችን እነዚህ ይህን ነገር ለማቅለል ነው። ቢያንስ እንኳን ይሄ ምክንያት እንዳይሆን፣ ሌላ ብዙ ችግር ምክንያት ሊሆን ይችላል። ትምህርት በደንብ ላለመከሳሰል ለብዙ ተማሪዎች ህይወት ቀላል አይደለም። ግን ቢያንስ ይችን እንኳን መፍታት ለመሞከር ይገባናል ብለን ነበር የተነሳ ነው ከዚያ ነው ይሄ የቫለንታይንስ ዴይ ሀሳቡ ደግሞ የመጣው። ሰውን እንዲሁ ገንዘብ ስጡን ብሎ መጠየቅ ብዙ ጊዜ አያዋጣም የሆነ መላ መፈለግ አለብን አለና የቫለንታይንስ ጊዜ አንድ የአበባ እርሻ ያለው ሰው ጋር አማከርኩኝና ትንሽ አበባ አገኘን። እነዛ አምስት መቶ አበባ ነበር ያገኘነ የመጀመሪያው አመት ላይ እንግዲህ፣ ይሄ አራተኛ አመታችን ነው። የመጀመሪያው አመት ላይ አራት ሺህ ብር ነበር ያገኘ ነው። ከዚያ ሁለተኛው አመት ላይ ጨመር ነው የአበባውን መጠን ትንሽ ዘዴ ጨመርን። ሌሎች ሀሳቦች ጨማመርን፣ ሁለት ሶስት ቦታ መሸጥ ጀመርን እና ከዚያ ሁለተኛው ዓመት ላይ አርባ ሁለት ሺ ብር አገኘን። ያኔ ብዙ ሰው እያወቀው መጣ። ሶስተኛው እንግዲህ አሁን ቅድም የጠቀሽ ለብሩ ባለፈው አመት ያደረግነው ነው። እሱን አሁን አደባባይ ላይ ዘነ ወጣን፣ አራት ኪሎ አካባቢ መሸጥ ጀመርን። የተለያዩ ሰዎች ቢሮ ልክ አድርሱልን ብለው ባዘዙን መሰረት ብሩን እየተቀበልን አበባ ደግሞ ለሚወዱት ሰው ለወዳጅ፣ ለቤተሰብ ማድረስ ጀመርን። በዚያ መንገድ ከመቶ ሺህ ብር በላይ መሰብሰብ ችለን ነበር፣ ባለፈው አመት። በዚህ አመት እንግዲህ እሱ እጥፍ እናረጋለን ብለን ተነስቶ። በዚህ አመት እስኪ እንግዲህ በዚህ አመት ያለውን እጥፍ እናረጋለን ብላችሁ የተነሳችሁትን ከማውራታችን በፊት ፕሮግራማችን የሙዚቃ ቃና ነው። ሙዚቃ አድማጮቻችን ዛሬ የሚጠብቁት ሙዚቃ እንድጋብዛቸው ነው፣ እና ቅርኞችን ቀን መቼም ለበጎ ተግባር ይሄንን ቀን መዋሉ ትልቅ ነገር ነው እና ያንን ምክንያት አድርገን እስቲ አንድ ዜማ የእንግሊዝኛ ዜማ የሴት ነው ደግሞ መፈቅድልሽ እስቲ አንድ በጣም በቀላል ቀላል ነው ለኔ የኒና ሲሞንን ቱ ላቭ ሳምባዴ። ጥሩ ምርጫ ነው እውነትም። በቀላሉ ቶሎ ነው የመረጥሻት። እንዲያውም ይሄ ወር፣ አዎ በጣም ጥቁር አሜሪካዊ ትልቅ ስራም የሚሰራች ናት በሙዚቃ እና በዚህ ሳምንት እንዲያውም የጥቁር አሜሪካውያን የአፍሪካ አሜሪካውያን የታሪክ ወር ነው የሚባለው። የአፍሪካን አሜሪካን ብላክ ሂስትሪ መንዝ ነው የሚባለው እሱንም ምክንያት አድርገን የእሷን ጋብዘን አዳምጠን እስቲ። ስለዚህ አመት ደግሞ ስራችሁ የኒና ሲሞንን ቱ ላቭ ሰምባዲን አድምጠን ተመልሰን እንመጣለን። ተመልሰን ስንመጣ በዚህ አመት ለነገው የፍቅረኞች ቀን እየሰራችሁ ስላላችሁት ስራ ትነግሪናለሽ። ኒና ሲሞን ቱ ላቭ ሰምባዲ Certain kind of light it's never shone on me. I want my whole life to be live with you, live with you. There's the way everybody say, do each and every little. again ተመለሰን መተናል። ጥሩ ዜማ ነበረ። የጋበሽን እኔ ኒና ሲሞንን በጣም ዘፈኖቿን በጣም ወዳቸዋለሁ። አድማጮችም እንደሚወዱት ተስፋ አድርጋለሁ። እስቲ በዚህ ፍቅረኞች ቀን ደግሞ ምን እያደረጋችሁ ነው? ስለ እሱ ንገሪኝ። በዚህ አመት ደግሞ ቀደም ሲል እንዳልኩት የባለፈው አመቱን አሻሽለን ብዙ ተማሪዎችን ለመርዳት እንዲያስችለን ሰፋ አድርገን የተለያዩ ቦታዎች ላይ አንድ ሶስት አራት ቦታዎች ላይ ለመሸጥ አቅደን ተዘጋጅተናል። እንዲሁም ደግሞ አንዳንድ መስሪያ ቤቶች ቀድመው ቀጠሮ ያስያዙን እንደ አሜሪካ ኤምባሲ፣ ሌሎችም ደግሞ እንደዚሁ እየሄድን በየኤምባሲም ደግሞ በትንሽ በትንሹ እንሸጣለን። አበባውን በስፖንሰር ነው ያገኛችሁት? አዎ በስፖንሰር ነው ያገኘ ነው ሁሉንም የሚሰጡን ሰዎች በግለሰብ የሚሆኑ ገዝተው የሚሰጡንም ሰዎች ይኖራሉ። በቀጥታ ደግሞ የአበባ እርሻ ያላቸውን ድርጅቶች ደግሞ ጠይቀን እነሱ ደግሞ ይሰጡናል የተወሰነ አበባ በ ለዚያም ነው ሙሉ ትርፍ የሚሆንልን ማለት ነው እንዳለ መነሻ ወጪዎቻችንንም ደግሞ የሚሸፍኑልን ግለሰቦች ደግሞ አሉ። ከአበባው ላይ ካሽያጭ የተገኘ ገቢ በጠቅላላ እያንዳንዱ ሳንቲም የሚሄደው ለአዲስ አበባ ዩኒቨርሲቲ ጀንደር ኦፊስ ነው። ያ ደግሞ ቀጥታ የሚሄደው በጀንደር ኦፊስ ውስጥ ተመዝግበው እርዳታ ያስፈልጋቸዋል የተባሉ ወንዶችም ሴቶችም ተማሪዎች ያገኛሉ። ያንን ቅድሚያ እንዲሰጥ የምናበረታታው ለሴቶች ቢሆንም ወንዶች ተማሪዎች ግን ፍላጎት ኖሯቸው ከመጡ አይከለከልም። ስለዚህ በዚህ አመትም እንደዛ ነው የምናደርገው። ስለዚህ አሁን አንድ ሰው በትምህርታቸው ጎበዝ የሆኑ ተማሪዎች ነው የምትረዱት ወይስ ማንኛውንም ዩኒቨርሲቲ ውስጥ ያለ በችግር ላይ ያለ ተማሪ ነው? ሁለት አይነት ነው። አንዳንድ ጊዜ ለምሳሌ ተማሪዎች ሲታመሙ ወይ ከበድ ያለ የሆነ ችግር ሲገጥማቸው ምንም ጥያቄ አይጠየቅም በየወሩ ግን አሁን እንደምነግርሽ ለምሳሌ ሁለት ሺህ ብር አንድን ተማሪ ለአንድ አመት ይረዳል ብለን አቅደን የተነሳ ነው እኛ ስለዚህ አንድ ሰው ለምሳሌ መቶ ዶላር ዶኔት ቢያደርግ አንድን ተማሪ ለአንድ አመት ወይም የሚያግዘው ምክንያቱም ያው ትምህርቱ በዩኒቨርስቲ እንደሚሸፈን ይታወቃል ግን በወር ስታበ ስትከፋፊ ላስር ወር ሁለት ሁለት መቶ ብር ይደርሳል ማለት ነው ያንኛውን ለማድረግ ጀንደር ኦፊስ የራሱ መለኪያዎች አሉት ለምሳሌ ቢያንስ ዩኒቨርሲቲ ውስጥ ለመቆየት የሚገባውን ነጥብ ማምጣት አንዱ መመዘኛ ነው። አንዳንድ ጊዜ ከፍ ያለ ውጤት ያላቸው ተብሎ የሚጠየቅበት ጊዜ ነበረ። ግን እሱ ላይ ተነጋግረንበት፣ እሱን መመዘኛ አድርገን ሌላ በብዙ ችግርም ደግሞ ስለሆነ ተማሪ የሚማረው እሱን አንድ ገደብ እንዳይሆን በሚል እሱንም ደግሞ ትንሽ እንዲስተካከል ተደርጓል። እዚህ ጋር ቆም አድርጌ እኔ አንድ ሙዚቃ ልጋብዝ፣ ተመልሰን እመጣለን። ሳምስሚዝ እና ሜሪ ጄ ብላጅ በጋራ የተጫወቱትን ስቴ ዊዝ ሚ። መልካም የፍቅረኞች ቀን። Still need love cause I'm just a man never seem to go to plan and i don't want you to leave where you hold my hand and no, won't you stay with me cause you're all I So emotional. This is not a good look. Gain some self control. And deep down I know this never works. Ah, but you can lay with me so it doesn't hurt. Oh, won't you stay with me? Cause you're. Oh. The same ወደ አንቺ ነው የምመለሰው። አበባውን መግዛትና እርዳታ መስጠት ለሚፈልጉ ሰዎች የት ነው የሚያገኙት? እዚያው ቦታው ላይ ሲመጡ ከአስር ብር አንስቶ አንድን አበባ በአስር ብር የተለያዩ ትናንሽ ቡኬዎችን ወይም ደግሞ ስራ አበባዎችን በተለያየ የገንዘብ መጠን መግዛት ይችላሉ። ነገር ግን እቅፍ አበባ አዘው ለቤተሰብም ይሁን ለወዳጅ ለጓደኛ እንዲላክላቸው የሚፈልጉ ሰዎች ግን ከአንድ ሺ ብር ወይም ሁለት ሺ ብር ያህል ማለት ትዕዛዝ መስጠት ይኖርባቸዋል። ስለዚህ አሁን በአዲስ አበባ ዩኒቨርሲቲ የሚገኙ በኑሯቸው ዝቅተኛ ደረጃ ላይ ያሉ ተማሪዎችን ለመደገፍ አበባ ሸጣችሁ ገንዘቡን ለነሱ ታደርጋላችሁ ማለት ነው። ስለዚህ ሰው መግዛት ቢፈልግ ከ በኦንላይን ወይም በድረገጽ ማዘዝ ቢፈልግ በአካል ቢመጣ የት ነው ቦታዎቹን ጠቁመሻቸው። እርግጠኛ ነኝ ሰዎች ሁለት በአንድ ድንጋይ ሁለት ወፍ ለመምታት እንደሚነሳሱ ፍቅረኞቻቸው፣ ለወዳጅ ዘመድም ይሆናል ለፍቅረኞች ቀን ብቻ አይደለም እና ብዙ ሰው እንዲያውም የሚገርምች ለእናቱ ለእህቱ ምናምን ነበር ሲልክ የነበረው ባለፈው አመት በኦንላይን ወይም በውጭ ላሉ የማገዝ ለሚፈልጉ ሰዎች የኢንዲጎጎ ፔጅ ወይም የክራውድ ፋንዲንግ ፔጅ አዘጋጅተናል። እዚያ ላይ ሄደው ብሩን በዚያ ዶኔት ካደረጉ በኋላ ለእኛ ደግሞ ትዕዛዛቸውን የሚነግሩበት የጉግል ዶኪመንት ተዘጋጅቷል። በጣም እርግጠኛ ነኝ ብዙ ሰዎች በዚህ እንቅስቃሴ እንደሚሳተፉ ምክንያቱም በአመት አንድ ጊዜ ነው አሁን ይህን የምታዘጋጁት ዝግጅት በየጊዜው የሚደረግ አይደለም። እናንተ በጣም ልትበረታቱ ይገባል። በእርግጠኝነት ይህን ፕሮግራም የሚሰሙ አድማጮች በዚህ እንደሚሳተፉ ዝም ብዬ አለቅሽም አንድ ሌላ ሙዚቃ ቅድም የሴት ንቃበት አሁን የወንድ እሺ ሜቢ ኤድሽን ኤድሽን የትኛው ዜማውን ቲንክ አውት ላውድ የኤድሽን ቲንኪንግ አውት ላውድ ለፍቅረኞች ቀን ጥሩ ምርጫ ነው እኔም አዘጋጅቼው ነበር እንግዲህ ዛሬ ምርጫችን ተመሳስሏል ስለ ይሄ ይሄ የኤድሽን የዛሬ አመት አካባቢ ይመስለኛል እንደውም የቢልቦርድ ላይ ቢልቦርድ ላይ በደረጃ ሰንጠረዥ ላይ ነበር የኤድ ሽረን ዜማ ቲንኪንግ አውት ላውድ። እሱን እንጋብዛለን። አድማጮቻችን፣ አንቺን አመሰግናለሁ። እዚህ ላይ ሰናበታለሁ። በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። የእንግሊዛዊው ድምጻዊ ጸሐፊና ሙዚቀኛ ኤድ ሽረን ቲንኪንግ አውት ላውድ ይቀጥላል። መልካም ጊዜ ብለን ሰላም And I can't sweep you off of your feet. Will your mouth still remember the taste of my love? Will your eyes still smile from your cheeks, darling? I will be loving you till we're seventy. And baby, my heart could still fall as hard at 23. And I'm thinking about how people fall in love in mysterious way. Maybe just the touch of a hand. Now, maybe we found love right where we are. When my hairs all but gone and my memory fades, and the crowds don't remember my name, when my hands don't play the strings the same way. I know you will still love me the same Cuz honey you so who could never grow ማኅበራችሁና የተወደዳችሁ የሙዚቃ ቃና አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ አማርኛ ቋንቋ ዝግጅት ክፍል የሚተላለፈውን የሙዚቃ ቃና ፕሮግራም ነው። እያስተናገድ ኳችሁ የሚገኘው ጽዮን ግርማ ነኝ። የፍቅረኞች ቀን ነው። የብሌን መልእክት ሰምተናል። እየተፋቀራችሁ የተቸገረን እርዱ ብላለች። እስቲ ወደ ቀጣዩ ምርጫ ልሄድ። ሜጋን ትሬነርና ጆን ሌጀንድ ላይክ አምገና። Lose you. I found myself dreaming in silver and gold. Like a scene from a movie that every broken heart knows. We were walking on moonlight, and you pulled me close. Split second, and you disappeared, and then I. Think of an eye, just a whisper of smoke. You could lose everything, the truth. የተከበራችሁና የተወደዳችሁ የሙዚቃ ቃን አድማጮች ዛሬ በርከት ያለውን ሰዓት ይዣለሁ። የተመደበልኝ የአየር ሰዓት መጠናቀቁንም አቀናባሪ ብርሃን ኃይሉ ከስቱዲዮ እየነገረች ነው። ስለዚህ ልሰናበታችሁ። ስሰናበታችሁ እንዲሁ በባዶ አይደለም፣ ለምሰናበታችሁ ዘመን የማይሽረውን የፍቅር ዜማ ጋብዣችሁ ነው የምሰናበተው። ዊትኒ ሂውስተን አይ ዊል ኦልዌይስ ላቭ ዩ ስትል ያቀነቀነችው ዜማ ዘመን አይሽሬ ዜማ ነው። መልካም የፍቅረኞች ቀን፣ መልካም የፍቅር ቀን፣ መልካም የፍቅር ዓመት ይሆንላችሁ፣ ይሆንልን እላለሁ። ደህና ደሩ። I would only be in your way. So I'll go, but I know I'll think of you every step of the way and I'll የማጠቃለያ ዜና አሰማለሁ። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባላትን እነ ሀብታሙ አያሌውን ጨምሮ ሌሎች ተከሳሾችም ከእስር እንዲፈቱ ትናንት አርብ ለአዲስ አበባ ማረሚያ ቤት ያስተላለፈው ትዕዛዝ እስካሁኗ ድረስ አልተፈጸመም። በዚህ ወር መጀመሪያ ገደማ ለተመታው የሶማሊያ አውሮፕላን ነውጠኛው አልሻባብ ኃላፊነቱን ወስዷል። አውሮፕላኑን የመታ ነው፣ ምዕራባውያንና የሶማሊያ የስለላ መስሪያ ቤቶች በእስልምና አማንያን ላይ ለሚያካሄዱ ጥቃት አጸፋ ነው ብሏል። ሪክ ማቻር የደቡብ ሱዳን ተቀዳሚ የምክትል ፕሬዚዳንት ሆኖ መሾም ፕሬዚዳንት ሳልቫኪር ኢትዮጵያ ውስጥ የተፈረሙን የሰላም ስምምነት ተግባራዊ እያደረጉ ለመሆናቸው ማሳያ ነው ተባለ። የኮሎምቢያ ብሔራዊ የጤና ተቋም ዛሬ ቅዳሜ እንዳስታወቀው አገሪቱ ውስጥ ከአምስት ሺህ በላይ ነፍሰ ጡሮች በዚህ ቫይረስ ተይዘዋል። በመጨረሻም ነገ የሚታሰበው የፍቅረኞች ቀን ፓኪስታን ውስጥ እንዳይከበር ፕሬዚዳንቱ ከለከሉ። በዓሉ ወይም ቀኑ የምዕራባውያን ሸቀጥ ነው ይሉታል። ዜናው አበቃ። ደህና እደሩ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገን እንደ ተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያ ፕሮግራሙን በመራችልን በብርሃን ኃይሉና ባስተናገድኳችሁ ሰለሞን ክፍሌስም ልሰናበት። ሰላም ደናደሩ።